Europa, Germania እንደ ጎርጎራያውያን አቆጣጠር በ1943 ዓ ም በምዕራብ ኢትዮጵያ ደንቢዶሎ ዶሎ ከተማ የተወለዱት ዶክተር ነጋሶ ጊዳዳ በኢትዮጵያ ፖለቲካ ውስጥ ላለፉት 30 ዓመታት ንቁ ተሳትፎ ነበራቸው። በመጀመሪያ ባለቤታቸው ወይዘሮ ዳሲቱ ቀጀላ ጋር ከ40 ዓመታት በፊት በትውልድ መንደራቸው ወለጋ ትዳር የመሰረቱት ዶክተር ነጋሶ አንድ ወንድና ሴት ልጆችን ያፈሩ ሲሆን ጀርመን ፍራንክፈርት ከተማ ከሚገኘው ዮሃን ጎቴ ዩኒቨርሲቲ በታሪክ ትምህርት ዘርፍ የዶክትሬት ዲግሪያቸውን እስከሚያጠናቅቁበት ዘመንም በጋራ አብረው መኖራቸው ولنا ጠንካራ የፖለቲካ ሰብዕናም እንደነበራቸው አረጋግጠውልናል። ወይዘሮ ዳሲቱ እንዳሉት ዶክተር ነጋሶ ከሁለት ሳምንታት በፊት በጀርመን ትልቁ የፍራንክፈርቱ ዮሃን ጎቴ ዩኒቨርሲቲ ሆስፒታል ለሁለት ሳምንታት ያህል በተመላላሽ ህክምና የጤና ምርመራ ሲደረግላቸው ከቆየ በኋላ ባለፈው ሐሙስ ለድንገተኛ ህክምና እዛው ፍራንክፈርት ወደሚገኘው ሌላው የዛግሰን ሃውሰን ሆስፒታል በአምቡላንስ ተወስደው በህክምና ላይ እንዳሉ ባለፈው ቅዳሜ ህልፈተ ዜናቸው ተሰምቷል። እኚሁ የቀድሞ ባለቤታቸው በወቅቱ ዶክተር ነጋሶ ለሞት የሚያበቃ ህመም እንዳልነበራቸውም ነው የገለጹት። ፍተሻ ላይ ነበር እንጂ ታሞ ተኝቶ አልነበረም። እንዳጋጣሚ ነው ያመመው። ስለዚህ ፍራንክፎርት ዩኒቨርሲቲ ክሊኒክ ውስጥ አልተኙም ነበር ማለት ነው? የለም ፍተሻ ነው እንጂ በተለያየ ቦታ ሄዶ ፍተሻ እየተቀበለ ነው የነበረው እንጂ የቲም የተኛ አልነበረም። ደህና ነበር ያገኘሁት። ግን የመጨረሻ የሆነው ነገር አላወቅኩም። በጊዜያችን ጊዜ በደንብ በጥሩ ነው የኖል ነው የኖል ነው። ለራሳችን ብቻ ሳይሆን ለህዝባችን ነው በጠቅላላ ህዝባችን ነው የኖል። ምክንያቱም ነጋሶ የፖለቲካ ሰው ነው፣ የህዝብ ሰው ነው። እሱ የኢንዲቪዲዋል ሰው አይደለም፣ የአንድ ሰው አይደለም፣ የህዝቡ ነው። ዶክተር ነጋሶ የሚሰራው ልክ እንደሱ ነው። እኛን አንድ ላይ ያደረገን ያው የሀገራችን ፖለቲካና አንድነታችን ነው። ደግሞ እስካሁን ስለ ህዝባችን አንድ ላይ ነበር በሀሳባችን ሁለት ያለን ኢፕሳ ግዳዳ ና በጣም ጥሩ ኮንታክት ነው ያላቸው ልጆች ዶክተር ነጋሱ በሀገር ውስጥና በውጭ ሀገር በተማሩበት ሙያ ና በፖለቲካ ተሳትፎ የተለያዩ ግልጋሎቶችን ያበረከቱ ሲሆን ከከፍተኛ የትምህርት ተቋም በተመረቁበት ትምህርትም የኦሮሞን ባህል ታሪክና እሴት የሚያንጸባርቁ እና የኢትዮጵያን አንድነት የሚያጠናክሩ የተለያዩ ጥናቶችን አካሂደዋል እንደ ጎርጎሮያውያን አኩ መቆጣጠር በ1974 ዓ.ም በሀገሪቱ የነበረውን የአስተዳደር ስርዓት በመቃወም ጀርመን ሀገር የፖለቲካ ተገን ከጠየቁ በኋላ በኦፍንባህና ፍራንክፈርት ከተሞች ኑሯቸውን የቀለሱት የቀድሞ ፕሬዚዳንት ዶክተር ነጋሶ የፖለቲካ ስብዕናቸው በውጭ ዓለም የተቀረጸበትን መንገድ ለመቃኘት የረጅም ዘመን ወዳጆቻቸውንና የትግል አጋሮቻቸውን ዶች በሌን ለማነጋገር ሞክረው ነበር። ከ30 ዓመታት በፊት በፍራንክፈርት ወልፍጋንግ ጎቴ ዩኒቨርሲቲ አብረዋቸው ከተማሩት መካከል በጀርመን የኢትዮጵያውያን ተጋሩ ሊቀመንበር ዶክተር ግደይ አሰፋ እንደሚሉት ዶክተር ነጋሶ የሰውን ሀሳብ በጥሞና የሚያዳምጡ ትሁትና ሀገር ወዳድ ነበሩ። ዶክተር ነጋሶ ጊዳዳን የማውቃቸው ከሰላሳ ዓመት በፊት ነው። እሳቸው የዛን ጊዜ ትምህርታቸውን ጨርሰው እዚህ ጎቴ ዩኒቨርሲቲ፣ እኔ ደግሞ በዛን ሰዓት እዚህ ጎቴ ዩኒቨርሲቲ ተማሪ ነበር እና ብዙ ጊዜ በጎቴ ዩኒቨርሲቲ ካፍቴሪያ እየተገናኘን ቡና እየጠጣን ሻይ እየጠጣን ስለ ሀገራችን ሁኔታ እናወራ ነበር። ዶክተር ነጋሶ አሩቆ ሀሳቢ የሰውን አመለካከትና ሀሳብ የሚያዳምጡ በምንም አይነት መልክ ትዕቢት የሌላቸው ሰው ነበሩ። ሰማኒያ አራት አመተ ምህረት ነው ወደ ጀርመን የመጣሁት። የዛን ጊዜ የተመሰረተ ማህበር ነበር፣ የኢትዮጵያውያን ማህበር። እሳቸውም እዛ አባል ነበሩ። የኢትዮጵያን ጉዳይ በሚመለከት ብቻ ሳይሆን የጀርመንም የፖለቲካ ወይም ሌላ ሲቪክ ኦርጋናይዜሽን ስብሰባ እንገናኝ ነበር። የማስታውሰው ከእሳቸው ጋር ማለት ነው። ቀኑ ኖቨምበር ዘጠኝ አስራ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት በአውሮፓ አቆጣጠር ነበር። የዛን ጊዜ የበርሊን ግንብ የፈረሰበት ቀን ነበር በዛ በዛን ጊዜ ኢህአደግ ተመስርቶ የኢህአደግ ሁለት ማለትም ዶክተር አዲስ አለም ባሌማና አቶ ተፈራ ዋልዋል ወደ አውሮፓ መጥተው ነበር ኢህአደግ መመስረቱን ለማስተዋወቅ። እና በጣም ጥቂት ኢትዮጵያውያን ነበር ወደ ስብሰባው የሄድነው ወደ አስር አስራ ሁለት የምንሆን ኢትዮጵያውያን ነበር። እዚህ ፍራንክፈርት ድሪተ ቤልት ሀውስ የሚባል ቦታ ተሰብስበን ነበር። በዛን ሰዓት ዶክተር ነጋሶ ከኢህአደግ ወይም ከወያኔ ጋር ግንኙነት አልነበራቸውም። በፖለቲካ ማለቴ ነው። የተለየ አቋም ነበራቸው እና በስብሰባ ዘገባው የኦሮሞ ጥያቄን አንስተው ነበር። ሲከራከሩ የነበሩት ማለት ኢህአደግ የኦሮሞ ጥያቄን በደንብ ሊመልስ እንዳልቻለ ዲሞክራሲያውያን እንዳልሆኑ ይናገሩ ነበር እና አመለካከታቸው በጣም በጣም ጥሩ ነው። በኢትዮጵያ ላይ የነበራቸው አመለካከት በጣም ጠባብ ብሔረተኛ አልነበሩም። በእርግጥ የኦሮሞ ጥያቄ ያሳስባቸዋል። የኦሮሞ ህዝብ መብትና ጥቅም መከበር እንዳለበት ይታገሉ ነበር። ይሄም ኦሮሞ እሳቸው ስለሆኑ ሳይሆን ሌላው ዲሞክራሲያዊ የሆነ ኢትዮጵያዊም የሚደግፈው ጥያቄ ነው። የማንም ብሔር ብሔረሰብ መብት ኢትዮጵያ ውስጥ መከበር እንዳለበት ለማለት ነው። ከዛ አልፎ ግን የኢትዮጵያዊ ስሜት የነበራቸው ሰውም ነበሩ። ዶክተር ነጋሶ በአውሮጳ የኦሮሞ ነጻነት ግንባር አባል በመሆንም ለበርካታ አመታት የፖለቲካ ትግል ሲያካሄዱ ቆይተዋል። የአካዳሚክ ምሁራንና የተለያዩ ሙያ ባለቤት የሆኑ ግራ ዘመም የጀርመን ሪዮት አለም የፖለቲካ አቀንቃኞች በተለይም በአፍሪቃ እና በሌሎ ሀገሮችም የሶስተኛው ዓለም ሀገራት የሚፈጸሙ የዲሞክራሲና የመብት ጥሰቶች በምዕራቡ ዓለም መንግስታት በዲፕሎማሲያዊ ውይይት ትኩረት እንዲያገኙ ጫና ለመፍጠር በመሰረቱት ማህበርም የኢትዮጵያን የፖለቲካ ሁኔታና የአፍሪካን ባህል በማስተዋወቅ ረገድ ፕሬዚዳንቱ የማይናቅ አስተዋጽኦ አበርክተዋል። የሶስተኛው ዓለም ሀገራት ማህበር ዳስድሪተቬልት ሴንትሩም በሚል ስያሜ በፍራንክፈርት ከተማ ቦከናይም አካባቢ እንደ ጎርጎራውያኑ አቆጣጠር በ981 ዓም በተመሰረተው በዚህ ማህበር ዶክተር ነጋሶ ሱም ከ1985 ዓም ጀምሮ በአባላት ዲሞክራሲያዊ አበላጫ ድምፅ ተመርጠው ለዓመታት በዳይሬክተርነት ማገልገላቸውን የራይን ማይን ኢትዮጵያውያን ኮሚኒቲ ሊቀመንበር አቶ በጋሻው ጉርሙ በትውስታ ገልጸዋል። ፍሪት ቬልት ግሩፕ ሌፍት ቴንደንሲ ያላቸው ግራ ቀመስ የነበሩ የዛን ጊዜ አሁን እነ ፊሸር ለምሳሌ የጀርመኑ ውጭ ጉዳይ ሚኒስትር የነበረው ሰውዬ እነ ጉንተር ሽሮደር የሚባላለ ሴቶች አሉ ብርጊት የምትባል አፍሪካንና ዝቅተኛ የሆነው ላቲን አሜሪካዎች አካባቢ ፓርቲኩላሊ አፍሪካ ላይ በደንብ አተኩሮ ለመሳት ሞክረዋል። ዲሞክራሲያዊ ለውጥ እንዲመጣ ዲፕሎማቲክ ግንኙነት በማድረግ መንግስታቶች አትሊስት በአፍሪካ ላይ ሊኖራቸው የሚችለውን እይታ ማስተካከል፣ ኢመርጀንሲ ፕሮብሌሞች ሲኖሩ ደግሞ እርዳታዎች ግፊት በማድረግ ያሁን የረሃብ ድርቅ እንደዚህ የመሰለ ጥያቄ ሲመጣ እንዲሰሩ ለማድረግ እንደዚህ አይነት ናቸው። በነገራችን ላይ ዶክተር ነጋሱን አውቃቸዋለሁ። እዚህ በመጣሁበት ጊዜ አንደኛው ትልቁ አክቲቪቲያቸው በሶስተኛ ዓለም የሚባል ወይም በዚህ በጀርመን ያነጋገር ትሪተ ቬልት ግሩፕ ይባላል ማህበር ነው። ገለልተኛ ዲሞክራት ሀይሎች ሃይማኖት በብዛት ያሉበት የተወሰኑ አፍሪካኖች ያሉበት በዛ እንቅስቃሴ ውስጥ ይሰራ እንደነበረ አስታውሳለሁ። ቢሮውን የሚያንቀሳቀሰው እሱ ነበረ። ጉንተር ሽሮደር፣ ከአርባ ዓመታት በፊት ዶክተር ነጋሶ ጊዳዳ የጀርመንን ምድር ከረገጡ ጀምሮ በአካል ያውቋቸዋል። በፍራንክፈርት የሶስተኛው ዓለም ሀገራት ማህበር የቀድሞ አመራር ናቸው። እሳቸው ለጉብኝት አዲስ አበባ ሲሄዱም ሆነ ዶክተር ነጋሶ ጀርመን ለእረፍት አሊያም ለህክምና ሲመጡ ለበርካታ ጊዜያት አብረው ጥሩ ጊዜያትን ማሳለፋቸውን ነው የነገሩን በሶስተኛው ዓለም ሀገራት ማህበርም ሆነ በሀገራቸው የፖለቲካ እንቅስቃሴ ጉዳይ ዶክተሩ ንቁ ተሳትፎ የነበራቸው ተወዳጅ ሰው ነበሩ ይላሉ ሚስተር ጉንተር ነጋሶ። ዶክተር ነጋሶ በተፈጥሮ ሰውን የሚወድ ትሁትና መልካም ባህርይ የነበረው ወዳጄ ነው። ትውውቃችን ፍራንክፈርት ከተማ ከ1970 ዓ ም አጋማሽ ጀምሮ ነው። ከወራት በፊት ስልክ ተደዋውለን ስለ ጤንነቱና በኢትዮጵያ ስላለው የፖለቲካ ለውጥ እንቅስቃሴ ተወያይተን ነበር። በጤና እክልም ምክንያት እዚሁ ጀርመን በተለያዩ ጊዜያት ለሕክምና መምጣቱን አውቃለሁ። ድንገት ዜና ረፍቱን ስሰማ ግን በእውነቱ በጣም ነው ያዘንኩት። እሱ እዚህ በሚመጣበት ወቅትም ሆነ እኔ ወደ ኢትዮጵያ ለጉብኝት ስሄድ አንድ ላይ ተገናኝተን ቡና እየጠጣን ስለ ቤተሰቦቻችን ጉዳይ፣ ስለቀደሙት ትዝታዎቻችን እና ስለ ፖለቲካ እንቅስቃሴ እያነሳን እንወያይ ነበር ሲሉ የዶክተር ነጋሶ ወዳጅ እና በፍራንክፈርት የሶስተኛው ዓለም ሀገራት ማህበር የቀድሞ አባል የዕድሜ ባለጸጋው ጀርመናዊ ጉንተር ትዝታቸውን አውግተውናል። ikuance mesduke peaskere yaledega dat menyaabipe በጀርመን የረዥም ዘመን ቆይታቸው በእንዲህ አይነቱ የፖለቲካ ስብዕና የተቀረጹት ዶክተር ነጋሶ ጊዳዳ ከሁለት ሳምንታት በላይ በጀርመን ፍራንክፈርት ከተማ ሕክምና ሲከታተሉ ከቆዩ በኋላ ባለፈው ቅዳሜ አርፈዋል። የሆስፒታል የአስክሬን ምርመራ ውጤት እንደተጠናቀቀ ወደ ኢትዮጵያ የሽኝት ፕሮግራም እንደሚደረግም በጀርመን የኢትዮጵያ ኤምባሲ ዲፕሎማቶች ይፋ አድርገዋል።